የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ካጠናቀርነው ሳምንት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቡልቻ ለስራ እንደወጡ አልተመለሱም። ዘገባ ይኖረናል። የፌዴራል ቤቶች ኮርፖሬሽንና የደንበኞቹ ውዝግብ በሙሉ ዘገባ እንመለስበታለን። በኢትዮጵያ እየተካሄደ ያለውን ለውጥ ተከልክለው የቆዩ የጥበብ ስራዎችም ለመድረክ መንገድ መክፈቱ እየታየ ነው። ለመቀጣጫዊ ገጽን በህዝብ ፊት እጠለዋሉ። የዚህም ዘገባ ዝርዝር ይኖረናል። የዘናው እንመለሳለን። ሌሎች ዘገባዎችም አሉን። የሙዚቃ ምርጫም ይኖረናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቡልቻ በታጠቁ ኃይሎች መታቀታቸውን የክልሉ መንግስት አስታውቋል። ኦነግ በበኩሉ በምዕራብ ኦሮሚያ የሚንቀሳቀሰው አደረጃጀቱ ድርጊቱን እንዳልፈጸመ ገልጿል። ፕሬዚዳንቱ ከታገቱ ዛሬ ሶስተኛ ቀናቸው ነው። የዚህ ዘገባ ሙሉ ዝርዝር ከደረሰን ይዘን እንመለሳለን። በወላይታና በሲዳማ ብሔር መካከል እርቀ ሰላም ለማውረድ እንቅስቃሴ ቀጥሏል። ትናንት የወላይታ አገር ሽማግሌዎች በግጭቱ የተጎዱ ሲዳማ ተወላጆችን ሀዋሳ መጥተው በባህላዊ ስርዓት እያጽናኑ ሲሆን የሲዳማ ሽማግሌዎችም ሁላይታ ስወዶ በመሄድ ጠይቀዋል። በቀጣይ እርቀ ሰላም የማውረድና የይቅርታ ስርዓት ከህዝብና ከወጣቶች ጋር ይፈጸማል ተብሏል። ካርቱም የሚገኘው የደቡብ ሱዳን ኤምባሲ እንዳስታወቀው ሱዳን ውስጥ እየተካሄደ ባለው ተቃውሞ አራት ደቡብ ሱዳናውያን ተገድለዋል። ከቪኦኤው የደቡብ ሱዳን ኢንፎከስ ሳውስ ማለትም ሳውስ ሱዳን ኢንፎከስ ፕሮግራም ቃለ ምልልስ ያደረጉት የካርቱም በደቡብ ሱዳን አምባሳደር ማያም ዱት ሆል እንደተናገሩት ሁለት ወንዶችና ሁለት ሴቶች ደቡብ ሱዳናውያን ተገድለዋል። የሱዳን ጸጥታ ኃይል ሱዳን ዋና ከተማ ላይ ተቃውሞ ሰልፍ ባካሄዱ ሰዎች ላይ በተከፈተ ተኩስ እንደተገደሉ ጨምረው አብራርተዋል። አዲሷ የዩናይትድ ስቴትስ የህግ ሞከሰኛ ምክር ቤት አፈ ጉባኤ ናንሲ ፖሎሲ በአዲሱ ምክር ቤት ስራ መከባበርና ግልጽነት እንዲኖር ጥሪ አድርገዋል። ከካሊፎርኒያ የተወከሉት ዲሞክራት ትላንት በተፈጸመው የመሃላ ስነ ስርዓት ለምክር ቤቱ ባደረጉት ንግግር ለሁሉም አሜሪካውያን የሚሰራ ምክር ቤት እንዲሆን ጥሪ ማቅረባቸውን የአሜሪካ ድምጽ ሬዲዮ ዘጋቢ ዚላቲካሆክ አጠናቅራለች። ዩናይትድ ስቴትስ ወንጀል አዳኝ ፖሊስ ሞዛምቢክ ውስጥ ግዙፍ የስርቆት የፈጸሙ ሰዎችን ይዞ ለፍርድ ለማቅረብ ተቃርቧል። የቀድሞ የገንዘብ ሚኒስቴር የነበሩትን ባለስልጣን ጨምሮ አራት ሰዎች አገሪቱ እንደ አውሮፓውያን አቆጣጠር በ2013ና 14 በሚስጥር ከተበደረችው ሁለት ቢሊዮን ዶላር ጋር በተያያዘ ተፈጽመዋል በተባለው ወንጀል ምክንያት ተይዘው ታስረዋል። በ2016 ዓ ምት ይፋ የተደረገ ሪፖርት በደቡብ አፍሪካዊቱ ሀገር በሞዛምቢክ ግዙፍ የብድር ቀውስ ተጭሯል። በተባበሩት መንግስታት ድርጅት የሶማሊያው አምባሳደር ድርጅቱ አባገራቸው ሀገራቸው የውስጥ ጣልቃ ጉዳይ እንዳይገባ ትላንት ሐሙስ ማሳሰባቸውን የሰማ ይህ የአምባሳደሩ ማሳሰብ የተሰማው የሶማሊያዊ ፌዴራላዊ መንግስት አገሩ ላይ የነበሩትን የተባበሩት መንግስታት ከፍተኛ ባለስልጣን ካባረረ ከሁለት ቀናት በኋላ መሆኑ ታውቋል። ለጸጥታው ምክር ቤት ማሳሰብ የምፈልገው የተባበሩት መንግስታት ድርጅት የተሰጠው ስልጣንና ኃላፊነት ስላለ ያንን እንዳይተላለፍ ነው። የአንድ አገር የውስጥ ጉዳይ ማክበር ሌላውም ኃላፊነቱ በመሆኑ ያንን ማስታወስ እንፈልጋለን። የሶማሊያ የውስጥ ጉዳይ ለራሷ ለሶማሊያ ሊቶ ይገባል ሲሉ የተናገሩት አምባሳደሩ ናቸው። አድማጮች፣ ለሰዓቱ ያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ በነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ ነው የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማ ስንሻገር ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፈው የጋቢና ቪኦኤ ዝግጅታችንን ነው። የደንቢ ዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቡልቻን የተመለከተ ዘገባ እየተጠናቀረ ነው። ከደረሰልን ይዘን እንመለሳለን። አሁን ወደ ተከታዩ ወደ አጠናቀር ነው ቅንብር ነው የምናልፈው። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ በአከራዩዋቸው ቤቶች ላይ ለጨመረው ኪራይ የእፎይታ ጊዜ መስጠቱን አስታወቀ። የተጨመረው መጠን ሙሉ በሙሉ ለመክፈሎ የሶስት አመት ጊዜ መስጠቱንም አስታውቋል። ተከራዮቹ ግን አንቀበልም ሲሉ ተቋሟል መሆናቸውን ገለጹ። ደንበኞቹ በዚህ የማይስማሙ ከሆነ ኮርፖሬሽኑ በጨረታ እንደሚያከራይ አስጠንቅቋል። መለስካቸው አማሃ ዝርዝር አለሁ። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ራሻድ ካማል ዛሬ ጠዋት በጽፈት ቤታቸው ለጋዜጠኞች በሰጡት መግለጫ ኮርፖሬሽኑ ያወጣውን አዲስ የኪራይ ተመን ቀድሞ እንደተገለጸው ከጥር እንደማይጀምር አስታውቀዋል። በሥራ አስፈጻሚው አባባል ከነጋዴ ተከራዮች ደንበኞቻቸው ተወካዮች ጋር ዛሬ ማለዳ እንደተገናኙ ደንበኞቻቸው ያቀረቡትን ቅሬታ መሠረት በማድረግ አዲስ የተተመነውን ኪራይ ከአንድ ወር በኋላ ከየካቴት እንዲጀመርና ጭማሪውንም ሙሉ በሙሉ ለመክፈል ሶስት ዓመት እንደተሰጠ ተናግረዋል። በእያንዳንዱ የንግድ ቤት የተተመነውን አዲሱን የኪራይ ተመን በሶስት ዓመት ከፋፍሎ በሦስተኛው ዓመት እንዲደርሱበት ተወስኗል። ይህም ማለት ማለት ነው። አንደኛው ዓመት ላይ እስካሁን እየከፈለ ያሉትንና አዲሱን የኪራይ ተመን 35 በሁለተኛ ዓመት ላይ ደግሞ አሁን ሲከፍሉ የነበረውን 35 ፐርሰንቱ ላይ 35 ተጨምሮ 70 ፐርሰንት፣ ሶስተኛ ዓመት ላይ ደግሞ 30 ፐርሰንት የቀረችውን ከፍሎ 100 ፐርሰንት እንዲሆን እና በአንዴ ከሚሆን ጊዜ ሊሰጡን ይገባል፣ ልንዘጋጅበት ይገባል የሚለውን ነገር ለመውሰድ ነው። ሌላ አማራጭም ካለ ሰፊ ጊዜ ነው ማለት ነው። እስከ ሶስት ዓመት እንድደርሱበትና ይህም በጥሩ መልኩ የታየና ምንም እንኳን የተሰራው ስራ ትክክል ቢሆንም ቅሬታውን ግን ችግሩ የነሱ ብቻ ሳይሆን የተቋሙ ስለሆነ ይህንን በዚህ መልኩ እንዲሻሻል ተደርጓል። ተከራይ ደንበኞች ግን ይህን ምላሽ የተቀበሉት አይመስልም። በኮርፖሬሽኑ ጽሕፈት ቤት የተሰበሰበው ደንበኛ በእጅጉ ተቃውሞታል። ከደንበኞቹ ተወካይ ኮሚቴ አባላት መካከል አንዱ አቶ ቀረ ታመነ ዋና ስራ አስፈጻሚውን ካናገሯቸው መካከል ነበሩ። እኛን በሁሉም አሁንም ደግሜ ነው የምለው፣ እዛ ጋም ድምፅ ስለምሰማ አልተቀበልነውም። ወክለናችሁ ንሄድ ነው አልተቀበልንም። ሁለት ሰዎች ሀሳብ ሰጥተናል፣ እንደማንቀበለው ምክንያታችንን በመዘርዘር ወደ አምስት ስድስት ነጥቦችን አንስተና የወጣ ነው። ቀጣይ ከእናንተ ጋር በምናደርገው ውይይት የምናዳብራቸው ነጥቦች አሉ። ሌላው አቶ ተስፋዬ ነጋሽ ይባላሉ። የቀጠና ሶስት ተከራዮች ወኪል መሆናቸውን ገልጸው የሚከተለውን ተናግረዋል። ያመጡት ነገር ቢኖር ከመልሶች ውስጥ ለግብዓት የሚሆኑ ዕቃዎች ዋጋቸው በናረበትና የብሩ የመግዛት አቅሙ በወደቀበት ሰዓት የሁላችንም እናት የሆነችው ሀገራችን ባልተረጋጋ ሁኔታ ላይ ሆና ዜጎች ሰላም ዲሞክራሲና ልማትን በሚናፍቁበት ጊዜ ወቅቱን ያልጠበቀ ለህሊና የሚከብድ ጊዜና ቦታን ሁኔታን ያላገናዘበ በትንሹ ከ500 ፐርሰንት በላይ የሆነ በእጅጉ የተጋነነ ጭማሪ በመደረጉ ዜጎችን አለማሰብ በመሆኑ በሀገሪቱ የጀርባ አጥንት የሆነው ግብር ከፍለን ለምንኖር ዜጎች ቦታ አለመሰጠቱና እድገትን ለምንናፍቅ ዜጎች ተስፋ አስቆራጭ በመሆኑ በአጭር ቃል ዱብዳ ሆኖብናል የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ራሻድ ለጋዜጠኞች እንዳስረዱት ግን ለደንበኞች አዲሱ ተመን በቅርቡ ይነገራቸው እንጂ ጥናት ተደርጎ እንደነበረ፣ በጥናቱ ደንበኞችም ተካተው የውይይት መድረኮችም ተከፍተው እንደነበረ ያስታውሳሉ። አዲሱ ተመን ቀደም ሲል ከነበረው ኪራይ አንጻር ከፍ ያለ በመሆኑ ደንበኞችን ማስደንገጡን ያልሸሸጉት አቶ ራሻድ በከተማው በግል ከሚከራዩት አንጻር ሲታይ ግን ይህን ያህል የሚያስደነግጥ አይደለም ይላሉ። እንዲያውም በጥናቱ መሰረት የሚያስደነግጠው ዝቅተኛው የኮርፖሬሽኑ ኪራይ እንደሆነም ያብራራሉ። ትልልቅ ገበያ ያላቸው ሱቆች፣ ሆቴሎች፣ ካፌዎች፣ ሌሎች ንግድ ድርጅቶች በጣም አነስተኛ በሆነ አንዳንድ ዋጋውም መናገር የሚያሳፍርበት በጣም አስደንጋጭ የሆኑ ዋጋዎችን እያከራየ መሆኑን ነው የሚያሳየው። ምሳሌን ለማንሳት መርካቶ ላይ አስር ሳንቲም የሚከራይ በካሬ ሜትር አለ የግለሰብ 10 ሳንቲም አለ። ሌላው ተቋም ግን 2900 ብር ጫፍ ላይ ወጡትን አልወሰድ ነው 3500 400 የሚሉትን ለጥናታችን በአዝድ እንዳደረገን እሱን አልወሰድ ነው ጫፍ ጫፍ ላይ ወጡትን። የኛው ቤት ደግሞ በጫረታ ውጥ የሆነ አሰራር የለንም ያሉት የኛው ቤት 10 ሳንቲም የሚከራይ ያለ፣ በጫረታ የተከራየው ደግሞ 1174 አለ። መርካቶ መሃል ማለት ነው ፒያሳ አካባቢ አንድ ብር የሚከራ ያለ የግለሰቡ 800 400። ብዙ አልጋ የያዘ አንድ ሆቴል 650 ብር ነው የሚከፍለው በወር ስሙን መጥቀስ አስፈላጊ ከሆነም በደንብ የኢትዮጵያ ሕዝብ እንዲያቅ ስድስት ሺህ ቤቶችንም ሁሉ ምን እንደሚከፍሉ ለመልቀቅ ማስበን ነበር። ምን ያህል ለአርባ ዓመት የተወሰኑ ሰዎች በታሪክ አጋጣሚ ቤቶቹን ወስዶ የራሳቸው እስኪመስላቸው ድረስ እና የመቶ ሚሊዮን የኢትዮጵያ ሕዝብ መሆኑን እንኳን የዘነጉበት ሁኔታ ነው ያለው። ለዋና ስራ አስፈጻሚው ከጋዜጠኞች ከቀረበላቸው ጥያቄዎች መካከል ደንበኞች ይህን ተመን አንቀበልም ቢሉ ኮርፖሬሽኑ ምን ለማድረግ አስቧል የሚል ነበረ። እየወሰዱ አሁንም ውል የገባዋል ሌሎቹ ደግሞ አይ አትግቡ። ይህንን ከአሁን በፊት 1996፣ 2007 እንደዚሁ ጫፍ ላይ ደርሶ ወደኋላ ስለተመለሰ ያንን ትሬንድ ለማስቀጠል የተወሰኑ ሰዎች እዚያም እዚህም የሚሉበት አግባብ አለ። አሁን በፌዝ እንዲከፍሉ ማድረጉ በጣም ፌር የሆነ እይታ ስለሆነ እና ውሳኔ ስለሆነ ይህንን አብዛኛዎቻቸው ይወስዱታል ብዬ አስባለሁ። አልፈልግም የሚል ካለ ደግሞ አሁን ገበያ ውድድር ነው ይሄ ቤት አላዋጣኝም ካለ ሌላ አማራጭ መፈለግ ነው ማለት ነው። ስለዚህ እሱ መመሪያችን ላይ ስላለ ዋስ የሚቀጥለው ውሳኔ ሊሆን የሚችለው የማይፈልግ ጊዜ ሰጥተናቸው ሌላ አማራጭ እንዲወስዱ እና ሌላው ኢትዮጵያዊ ደግሞ ነፃ ሆኖ ከእያንዳንዱ የኢትዮጵያ ኮርነር ከአዲስ አበባም ተወዳድሮ በቤቱ እንድጠቀም እናመቻቻለን። መመሪያው እንደዛ ይላል። ደንበኞቹ በበኩላቸው ኮርፖሬሽኑ ውሳኔውን የማይለውጥ ከሆነ ወደ በላይ አካል እንደሚሄዱ አስጠንቅቀዋል። መለስካቸው አማ لاميركا دمس راديو كاديس ابابا መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራል በኢትዮጵያ እየተካሄደ ያለውን ለውጥ ተከልክለው የቆዩ የጥበብ ስራዎችም ለመድረክ መንገድ መክፈቱ እየታየ ነው። ፈጠራዎች እንደሚበረታቱ የበለጡ ስራዎችም እንደሚሰሩ ባለሙያዎች ተስፋቸውን ገልጸዋል። አንጋፋው አርቲስት ተክሌ ደስታ ከገዛ ሀገሩ እንዲባረር ምክንያት የሆነው መንታ መንገድ የተሰኘ የመድረክ ስራ ሰሞኑን በብሔራዊ ቲያትር ለእይታ እንደሚበቃ እየተጠበቀ ነው። እስክንድር ፍሬው ተከታዩን ዘገባ አልኮልናል። ለዙፋኔ፣ ለዘውዴ፣ ለንግስናዬ፣ ለሰልጣኔ የማልቀና መስላለሁ? ግርማ እንኳን ሰው የሰው ልጅ ቀርቶ ሁሉም ቻል የዓለሙ ፈጣሪ በመንግስቱ መቅናቱን ነው አበክሮ ያስተማር፣ ዘላለምም የሚያስተማር እንዳልከውም ባንተው በራስ ጀምራል። ለመቀጣጫ እንገትህም በህዝብ ፊት እቀለዋለሁ። አንጋፋ፣ ታዋቂና ወጣት አርቲስቶች በተክሌ ደስታ እየተዘጋጀ ያለውን መንታ መንገድ የተሰኘ የመድረክ ስራ በብሔራዊ ቲያትር እየተለማመዱ ነው። እንኳንስ ያንቺን የራሱንስ ማንነት የተው እንደሰየሙት የሚሰየ እንደ ሸመኑት የሚሸመን የዋሪት የሚጎጥቱት የዘመን ጋሪ ሆኗል። የፈለገው ኔ ምን ሙሉ ከታዋቂው ግብፃዊ ጸሐፊ ቶፊክ አልሐኪም ድርሰቶች አንዱ የሆነው ዘ ሱልታን ስዳይለማ ነው። በአለማየሁ ገብረ ህይወት አማካኝነት ለኢትዮጵያ ተመልካች እንዲስማማ ተደርጎ የተተረጎመው ቲያትሩ በስልጣን ላይ ለመቆየት የትኛውን አማራጭ መጠቀም እንዳለበት መወሰን በተቸገረና አጣብቅኝ ውስጥ በገባ አንድ የአገር መሪ ላይ ያተኩራል። ህግን መከተል ወይስ የኃይል አማራጭ መጠቀም የሚሉት ለውሳኔ ያስቸገሩ ምርጫዎች ሆነው ልብ እንዳንጠለጠሉ የተመልካችን ቀልብ ይዘው ታሪኩን ያስቀጥላሉ። አንጋፋውና ታዋቂው ተዋናይ ደራሲና አዘጋጅ ተክሌ ደስታ ይህንን ቲያትር ለመድረክ ለማብቃት የሄደበት መንገድ ግን አልጋ ባልጋ አልነበረም። ቲያትሩን ለማዘጋጀት ከሚኖርባት አሜሪካ መጀመሪያ ወደ አዲስ አበባ የመጣው ከሁለት ዓመት በፊት እንደነበርም ይናገራል። የያኔዋ ኢትዮጵያ ግን መልእክቱ ዓለም አቀፋዊ ጭብጡም የሕግ የበላይነት መከበር ለሆነው ለዚህ ቲያትር ዝግጁ አልነበረችም። ይህ ሕግ ሕግ የምትለው ጭምብል ምንም መፍትሄ አይመጣል። እናም ቲያትሩ ገና በልምምድ ላይ እንዳለ በአስቸኳይ ከአገር እንዲወጣ መደረጉን ያስታውሳል። ተጠራሁ። ሀያ አራት ሰዓት ሊሰጥ የሚገባው መብት በተወለድኩባት አገሬ ላይ ሀያ አራት ሰዓት እንኳ የመኖር መብት አለኝ። በአራት ሰዓቱ በተያዝኩ በአራት ሰዓት ውስጥ ነው አውሮፕላን ላይ እየተጫንኩት በተያዝኩ ማለት፣ የያዦቹ ነ ማን ናቸው እንግዲህ፣ ኢሚግሬሽን ተጠራሁ። በቃ ከሚግሬሽን ነው የተወሰድኩት። ኢሚግሬሽን ያሉ ሰዎች ናቸው ወይስ ደህንነቶች ናቸው? እኔ በትክክል ለመናገር አልችልም። እንግዲህ ይመስለኛል ድህንነቶች ይመስለኛል። መቼም አንድን ሰው እንካድርጎ በአራት ሰዓት ባልሞላ ጊዜ ውስጥ አውሮፕላን የሚያገኝ ማን ነው? አንድ ባለስልጣን መሆን አለበት። ሲቪል የለበሱ ሰዎች ናቸው ይዘው ሄዱት። ከየት ነው የያዙ? ሲይዙ ከዚህ ከኢሚግሬሽን መጀመሪያ ኢሚግሬሽን ጠሩ። ከዛ ሲቪል የለበሱ ሰዎች መጡና ወደ አውሮፕላን ማረፊያ ውሰ ባሉኝ፣ እዛ ገባው። ወደ ዘጠኝ ሰዓት ላይ ነው። ዝርዝር ብዙ ዝርዝር ነገር አለው። ዘጠኝ ሰዓት በኢትዮጵያ አቆጣጠር ዘጠኝ ተኩል መሰለኝ የደረስኩት ከዛ ይዘውኝ ገቡ። ልጄ ውጪ እንዲቆይ አደረጉ። ከዛ እኔን ከዚህ እንዳልወጣ ከቢሮ እንዳልወጣ አደረጉኝ። ከልጄ ልጄን እንግዲህ አስገድደውታል ይመስለኛል። ትኬት አምጣ አለበለዚያ ወይ በኬንያ ወይ በሱዳን ወይ በምንድን ነው ባለው ባለው መስመር እናስወጣዋለን፣ ግን ከዚህ ውጪ እንዳይጉላላ ግን ትኬት በትቆርጥለት ጥሩ እንዴት አድርጌ ነው በዚህ ቻችር ጊዜ ግድ የለም ሂድ እዚህ ቦታ ይሉታል ይሄዳል ራሳቸው አመቻችተው ያደርጋሉ ስልሳ ሺህ ብር ክፈል ይሉታል ላንድ ትሪፕ ነው ስልሳ ሺህ ብር ይሄ ልጅ ይከፍላል በኋላ እዛ ከሄድኩ በኋላ ነው ስልሳ ሺህ ብር ከፈሉን የማውቀው እና በጸረ ህዝብ ስራ ላይ ተገኝተሃል ነው እና መውጣት አለብህ እንዴ ኧረ እግዚአብሔር ይስጣቸው እስር ቤት ቢወረውሩኝስ መንገድ ላይ ስንቱ በመንገድ እየተደፋ ነው። አሁን በማየው ከሚዲያ ላይ ባይኔ አላየሁም ከሚዲያ በምመለከተው በሚወራው እኔ እኮ ወድለኛ ሰው ነኝ። እና እንኳ አረ እኔ እሱ ሱን ሳስበው በጣም አንዳንዱ ይዘገንናል። የአቅፎ በጆሮዬ ነው አውሮፕላን ማረፊያ ስደርስ በጆሮዬ ጠጋ ብሎ የትውልድ መታወቂያን ቀምቶ ከዚህ በኋላ አገር አለኝ ብለህ እንዳትመጣ ነው ያለው። የደህንነት ሰዎች ናቸው። ምን ታደርገዋል። ትምክት መመካት በእግዚአብሔር ሰው ራሱ ሟች መሆኑን ሰው ጠፊ ወዳቂ መሆኑን አለመገንዘቡ በጣም ያሳዝናል። አይ አገር አለኝ ብለህ እዚህ ትልልሽ ምትል ብሎ ሲለኝ እሱ ነዋሪ፣ እኔ ደግሞ አገር አለ ብዬ ስመጣ የምሞት አይነት አድርጎ የሚገለኝ አይነት አድርጎ በእብሪት ነው እብሪት ነው ሁሉም ነገር። ይቺ እስከ ዘላለም ጆሮ ላይ ትጮኋለች። እስክሞት ድረስ አስባታለሁ ይቺን። ሌላውማ አልተስማማቸውም። በቃ ላስተዳደራቸው እንቅፋት ላይ መውጣት የምንም ማለት አይደለም። ስንቱ ተባሩ የለም እንዲ ስንቱ በራ ተብልቶ የለም እንዲ ስንቱ ስንቱ ስንት ነገር ተፈትሞበታል። እኔ እኮ በአውሮፕላን ማጣው በአውሮፕላን ሄድኩ። ገንዘብም ቢሆን ምንም አይደለም። በዚሁ በመንታ መንገድ ቲያትር ላይ የግዳጅ ፈጻሚ ገጸ ባህሪን ወክሎ የሚጫወተው ታዋቂው አርቲስት ሚካኤል ታምሬም በወቅቱ የሆነውን ያስታውሳል። ባለፈው ጀምረነው ነበረ። መቼ ማለት ነው? ባለፈው ባለፈው አንድ ሁለት ዓመት ይሆናል። ሁለት ዓመት አካባቢ ይሆናል። እና ጀምረነው ነበረ ከዛ ዝግጅቱን የተወሰነ ደረጃ ከሄደ ከሄድን በኋላ እንዲሁም ስቴጅ ላይ ሁሉ ወጥተን መለማመድ ከጀመርን በኋላ ስቴጅ ላይ መውጣት ማለት የመጀመሪያው የቃል ጥናት ጨርሰን ወደ ስቴጅ ሲወጣ ወደ ሁለተኛው ፌዝ ወጣን ማለት ነው እና ወደ መድረክ ላይ መውጣት ጀመረ። ሁለተኛው ምዕራፍ ላይ ለማጠናቀቅ ትንሽ ሲቀረን ያኔ አስቸኳይ ጊዜዎች ታወጀ እና ከዛ ኮማንድ ፖስቱ ቲያትሩ እንግዲህ እንዴት እንዳዩት አላቅም ቲያትሩ የህግ የበላይነት መከበር አለበት የሚል ነው። ህግ የሚከበረው ወይ ደግሞ ሀገር ሰላም የምትሆነው በሰይፍ ወይ በጦርነት ወይ በኃይል መንገድ ሳይሆን በህግ ነው የሚል አይነት የህግ የበላይነትን የሚሰብክ አይነት ቲያትር ነው እና እንግዲህ ያልተመቻቸው መልእክት ይኖረው እንደሆነ አላቅም እና ማን እንዳስቆመውም አላቅም። ግን በቃ ይቁም ተባለ። ተክሌም አዘጋጃችንም ከአሜሪካ መጥቶ ነበረ እሱንም አፋፍሰው ላኩት እና እንደውም በንጋታው የጠዋቱን ፕሮግራም ልጠይቀው ስደውል ማታ ስደውልለት እሱ ኤርፖርት ነው ያለው። ደካ ምን ትሰራለ ስለው በቃ ይዞ ሄዱ ነው አለ። ወደ ህገ በላይነት የወልሄ ነው ምናምን ብዬ አውርተን የተለያየ ነው እና ከዚህ በኋላ እንግዲህ ከሁለት ዓመት በኋላ አሁን ባለው ለውጥ ሁኔታ እንግዲህ እንደገና ተገናኝተን እየሰራን ያለ ነው። ፖለቲከኞች፣ ጋዜጠኞችና ሌሎችም ለስር ተዳርገው በቆዩባት ሀገር የፈጠራ ስራዎችም የተለየ ጊዜ አላሳለፉም። በሕገ መንግስቱ ተረጋገጠ የተባለው ሐሳብን በነጻነት የመግለጽ መብት በባለሥልጣናት ይታፈናል። ፈጽሞ አይደገምም የተባለው ቅድመ ምርመራ በጓሮ በር ብቅ ላል ሕጋዊ አሰራር ሆኖ ይተገበራል። ይህ በእነዚህ ሂደቶች ውስጥ ያለፉ የበርካታ ባለሙያዎች ግምገማ ነው። ከዚህ ቀደም ማንገደላት በተሰኘው ተከታታይ የቴሌቪዥን ድራማ ድርሰት የመንግሥቱን ቢሮክራሲ ቁልጭ አድርጎ ያሳየው ተክሌ ደስታ ለሌላ ሥራ ሲነሳ ያጋጠመውም ይሄው ነው። ዛሬ ግን ጊዜው መቀየሩን የጥበብ ስራዎችን በአገሪቱ ካለው ለውጥ እንደሚያተርፉ ተክሌ ደስታ ይናገራል። አሁን ይሄ ለውጥ ማንኛውም ሰው ነጋዴውም ሆነ ገበሬውም ሆነ በእኛ ሙያም ያለ ይሁን ደራሲዎችም ይሁኑ ሙዚቀኞችም ይሁኑ ይሄንን ለውጥ መንከባከብ አለብን አለባቸው። ምክንያቱም ቀላል ነገር አይደለም። እርግጥ ብዙ ችግር አለ አሁንም ብዙ ችግር አለ እና በዚህ ላይ ያሉ ሙያተኞች ራሳቸው ይህንን ለውጥ መንከባከብ አለባቸው። በዚሁ በመንታ መንገድ ቲያትር ላይ ከሚተውኑት አንዱ ሚካኤል ታምሬ ምን ልታዘዝ በተሰኘውና ፖለቲካዊ ይዘት ባለው ሳምንታዊ የቴሌቪዥን ድራማ ላይም ይሳተፋል። በአገሪቱ እየተካሄደ ያለው ለውጥ የሚያስገኘው ዕድል ከጥበብ ስራዎች በተለይም ፖለቲካዊ ይዘት ካላቸው የኮሜዲ ስራዎች አንጻር የነበረውን ክፍተት እንደሚሞላ ተስፋ አድርጓል። ክፍተት ፈጥሯል። ምክንያቱም ኮሜዲውን የተሟላ አላደረገውም። የሚቀርቡ የነበረው የኮሜዲ ስራዎችን የተሟላ አላደረገውም። አንደኛ። ሁለተኛ፣ የኮሜዲ ስራዎችን የሚያቀርቡ ሰዎችም የመፍጠር አቅማቸውን ይገድባል። እራሳቸውን ሴንሰር እያደረጉ ነው የሚሰሩት። ይህንን ካልኩ እንትና ይቀየማል እየተባለ በዚያ አይነት ኮሜዲ አይሰራም። ሁለተኛ ታቷል ብዬ የማስበው ደግሞ ምንድን ነው? መሪዎቻችንም የፖለቲካ መሪዎቻችንም ሰው መሆናቸውን እንዲረሱ ያደርጋቸዋል። ስትተቻቸው፣ ስትጎነትላቸው እያልክ ያለኸው ምንድን ነው? ሰዎች ናቸው፣ ሊሳሳቱ ይችላሉ። ይሄኛውን መንገድ አንስ፣ አልስማማም ነው ይህንን ማለት። ይህንን ያጣሉ እነሱም። ጉዳቱ የሚመጣው በሁለት በኩል ነው። በኮሜዲ ስራውም በተቀባዩም በኩል ጉዳት ያመጣል ብዬ ነው ማስበው በሕግ የበላይነት ላይ የሚያተኩረው መንታ መንገድ የተሰኘው ቲያትር ከ18 ዓመታት በፊትም በሌላ ሰው ተተርጉሞ ለብሔራዊ ቲያትር ቀርቦ እንደነበር ተክሌ ደስታ ያስታውሳል። ያኔም ግን ለመድረክ እንዲቀርብ አለመፈቀዱን ይናገራል። የዛሬ ሁለት ዓመትም እሱን ለችግር ዳረገ። ሰሞኑን ግን ልምምድ ተጠናቆ ለሕዝብ እንደሚቀርብ እየተጠበቀ ነው። ኢትዮጵያ ከ18 ዓመታት በኋላ ይህንን ቲያትር ለማሳየት ዝግጁ ሆናለች። የዚህ ቲያትርና የተክሌ ጉዞ የአገሪቱ የፖለቲካ ሂደት አመላካች፣ ሀሳብን በነጻነት የመግለጽ መብት ያለፈበት ውጣውረድም ነጸብራቅ ጭምር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የምስራቅ ኢትዮጵያ ጎራባች ክልሎች የአካባቢውን ሰላም ቀድሞ ወደነበረበት ለመመለስ በሚያስችል ሁኔታ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሀረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራሮች በተጨማሪም የምስራቅ እዝና የፌዴራል ፖሊስ ከፍተኛ አመራሮች በተሳተፉበት በዚህ የአንድ ቀን መድረክ ላይ በምስራቅ ኢትዮጵያ አሉ የተባሉ የጸጥታ ችግሮች ቀርበው ሰፊ ውይይት ተደርጎበታል። የሶማሌ ና የኦሮሚያ ክልል አመራሮች አንዱ በሌላው ላይ በርካታ ክሶችን ሲያሰሙ ያሉበት መድረኩ በመጨረሻም ተቀናጅተው ለመስራት በመስማማት ተጠናቋል። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝራለሁ የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ የድሬዳዋ አስተዳደር ከንቲባ አቶ ኢብራሂም ኡስማን እንዲሁም የምስራቅ አረርጌ እና የሶማሌ ክልል አመራሮች በጋራ በመሩት መድረክ ላይ የምስራቅ እዝ ዘመቻ መምሪያ ኃላፊ የሆኑት ኮሎኔል መንገሻ ፋንታው በአካባቢው አሉ ያሏቸውን ቁልፍ ችግሮች ዘርዝረዋል። አጠቃላይ አሁን በቀጠና ያለው የጸጥታ ሁኔታ ምን ይመስላል ስንል የህግ የበላይነትን ለማረጋገጥ መንግስት፣ ህዝብ፣ መስተዳድር እና የጸጥታ አካላት ተቀናጅተው ለመስራት ወቅታዊ የጋራ እቅድ አውጥተው የስራ ከተጀመረ ቆይቷል። ከውጤቱም አንጻር ሲለካ ግን በሚፈለገው ርቀት እየሄደ ባለመሆኑ ለዚህም ማሳያ በኦሮሚያ ክልል ምስራቅ ሐረርጌ በጭናቅሰን፣ በባብሌ፣ በመዩ ሙልቄ፣ ቁምቢ፣ ጎሮጉቱ፣ ሜታ፣ ሚዳጋ ቶላ ወረዳዎች እንዲሁም በኢትዮጵያ ሶማሌ ክልል በፋፈም ዞን ቱሉ ጉሌት፣ ደንደማት በኤረር ዞን ርቄ በሲቲ ወረዳዎች በወሰን በጎሳ ግጭት በገርነውና በጃርሶ እንዲሁም በጓጉ ወረዳ በሀኛ ጎሳዎች ተደጋጋሚ የሚከሰቱ ግጭቶች አሁን መልኩን እየቀየረ ይገኛል። በምዕራብ አረጌ ሚኤሶ፣ ቦርደዴ፣ ጎባ ወረዳዎችና በኢትዮጵያ ሶማሌ ክልል በሲኪ ዞን ሀርዲን፣ ሙሉና ቡኪ ወረዳዎች በተመሳሳይ ግጭት የሚታይባቸው ቦታዎች ናቸው። በአፋር ክልል ዞን ሶስት ጎባሚ ወረዳ እንዲፎና ና ገዳ ማይቱ በኢሳና በአፋር ጎሳዎች መካከል እየተደረገ ያለው ግጭት የትራንስፖርት ፍሰቱ ላይ አሁንታ ተጽዕኖ እያስከተለ ይገኛል። በሐረሪ ክልል በፋኖና በቄሮዎች መካከል በተደጋጋሚ በህገወጥ በተደራጀ ቡድኖች ግጭት እየተከሰተ የሚገኝ ሲሆን በሰላማዊ ማዕረግ ህብረተሰብ ላይ ስጋት እያሳደረ ይገኛል። በድሬዳዋ መስተዳድር በመልካ ጀብዱ በጀልደስታ ክላስተር በገርባ አኖ ቀበሌና በጃርሶ ወረዳ ኦዳሙዳ እና ለጋማ ቀበሌዎች መካከል በኦሮሚያና በሶማሌ ጎሳዎች መካከል በሚፈጠሩ ግጭቶች በሰው ህይወትና ንብረት ላይ ጉዳት እያደረሰ ይገኛል። መነሻዎች የወሰን ይገባኛል የግጦሽ መሬትና ውሃ ጥረት፣ ኮንትሮባንድና ድብቅ የፖለቲካ አጀንዳ ያላቸው አካላት የህግ የበላይነት እንዳይረጋገጥ የሚያሳድሩ ተጽዕኖ ነው ብለዋል። ኮሎኔሉ አክለውም በእነዚህ ችግሮች የተነሳ በምስራቅ ኢትዮጵያ ልዩ ልዩ ችግሮች ማጋጠማቸውን ተናግረዋል። ጸጥታውን ለማስከበር አስቀድሞም እንቅስቃሴ የነበረ ቢሆንም አፈጻጸሙ ደካማ በመሆኑ አሁንም ግጭቶችን ማስቀረት እንዳልተቻለ በሐረማያና ድሬዳዋ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደቱ ተስተጓጉሎ እንደነበረ፣ በሀረርና ድሬዳዋ በፋኖ ና ቄሮ በሚል መካከል በህገ ወጥ በተደራጁ ቡድኖች የመንጋ ግጭቶች መከሰታቸውን፣ ከካሳ ጋር በተያያዘ የሀረር ከተማ ነዋሪዎች የንጹህ የመጠጥ ውሃ እንዳያገኙ የቧንቧ መስመር የመስበር እንዲሁም ፖሊስ በቡድን በመከፈል ጸጥታ ከማስከበር ይልቅ የጸጥታ እንቅፋት መሆናቸው፣ በህገ ወጥ የሚንቀሳቀሱ ግለሰቦች ላይ ህጋዊ እርምጃ መወሰድ አለመቻሉ፣ ሃይማኖትን ሽፋን በማድረግ ለጸጥታ ስጋት ሊሆን የሚችሉ መልእክቶችን የማስተላለፍና የመሳሰሉ ችግሮች እየተስተዋሉ መሆኑን ኮረኔሉ ተናግረዋል። የኦሮሚያና ሶ የሶማሌ ክልል አመራሮች አንዱ በሌላው ላይ በርካታ ወቀሳዎችን ሲያቀርቡ ነበር። ሆኖም ውይይቱ ጸጥታን ከማስከበር ረገድ ሁሉም ጋር ክፍተት እንዳለ ከጋራ መግባባት ላይ የተደረሰበት ሆኗል። ውይይቱን ያጠቃለሉት ጄኔራል ዘውዱ በላይም መከላከያ የድሬዷ ከንቲባ ጸጥታ ኃላፊ የኦሮሚያ ሶማሊያ አጓራባች ዞን አመራሮች በጋራ የሚመሩት አብይ ኮሚቴ እንዲሁም አጎራባች ወረዳዎች በጋራ የሚሰሩባቸው ንኡሳን ኮሚቴዎች እንዲዋቀሩ ከስምምነት ተደርሷል። በስምምነቱ መሰረት ዛሬና ነገ የጋራ እቅድ ተዘጋጅቶ በአፋጣኝ ወደ ስራ እንደሚገባ ነው ጄኔራል ዘውዶ የገለጹት። የጸጥታ ግብረ ኃይሉ ከሜሶ እስከ መልካ ጀብዱ ጸጥታውን በበላይነት መቆጣጠርና በዚህ ክልል ውስጥ የታጠቁ ኃይሎች እንዳይንቀሳቀሱ ማድረግ የኮንትሮባንድ ንግድ መከላከል፣ የየወረዳና ዞኖችን የጸጥታ አስከባሪዎች አፈጻጸም ማሻሻል፣ የንግድ ግንኙነቶችን ወደ ቀድሞ መመለስና ነጻ የሰዎች እንቅስቃሴ ማረጋገጥ፣ የተዘጉ መንገዶች ማስከፈት እንዲሁም ህገወጥ የጦር መሳሪያ ዝውውርን መከላከል ላይ ያተኮረ ይሆናል ተብሏል። በተያያዘም ለበርካቶች ሞት መንስኤ የነበረው በኦሮሚያ ክልል የጃርሶና በሶማሌ ክልል የገሪ ጎሳዎች ግጭትን ሊያስቀር የሚችል ስምምነት በሁለቱ የጎሳ መሪዎች መካከል ተደርሷል። በድሬዳዋ ከተማ በተዘጋጀው በዚህ መድረክ ላይ የተሳተፉ የሁለቱ ጎሳዎች መሪዎች በቀጣይ ግጭቱ ከተከሰተባቸው አካባቢዎች ወርደው እርቅ እንደሚፈጥሩና ግጭቱን ሲያባብሱ የነበሩትን ለጋ አሳልፈው እንደሚሰጡ ተናግረዋል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ድሬዳዋ። አዲስ ለዘገባው እናመሰግናለን። መጀመሪያ ስናጠናቅረው ወደ ነበረው ዘገባችን እናልፋለን። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቡልቻ በታጠቁ ኃይሎች መታገታቸውን የክልሉ መንግስት አስታወቀ። ኦነግ በበኩሉ በምዕራብ ኦሮሚያ የሚንቀሳቀሰው አደረጃጀቱ ድርጊቱን እንዳልፈጸመ ገልጿል። ፕሬዚዳንቱ ከታገቱ ዛሬ ሶስተኛ ቀናቸው ነው። ናኮር መልካ ከነቀምቴ ተከታዩን ዘገባ አልኮልናል። የደምቢዶሎ ዩኒቨርስቲ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቡልታ ባለፈው ረቡዕ ከጠዋቱ ሶስት ሰዓት ለስራ ጉዳይ እንደወጡ አልተመለሱም። የአካባቢ ነዋሪዎችና ተማሪዎች ፕሬዚዳንቱ እንደተሰወሩ ገልጸዋል። ስለ ጉዳዩ ለማጣራት ወደ ቄለም ወለጋ ዞን ጸጥታ ጽሕፈት ቤት ብንደውልን ልናገኛቸው አልቻለም። የዞኑ አስተዳደር ጽህፈት ቤትን በበኩሉ መልስ ለመስጠት ፍቃደኛ አይደለም። ስለ ጉዳዩ ከባለቤታቸው ወይዘት የምሳሌን ለማጣራት ጥረት ብናደርግም ልናገኛቸው አልቻልንም። የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አድማሱ ዳንጠው በበኩላቸው መንግስት የዶክተር በለሳ ቡልቻን መታገት እንደሚያውቁ ተናግረው በሰላም እንዲለቀቁ ጥረት እየተደረገ ነው ብለዋል። የክልሉ ኦዲፒ የገጠር ዘርፍ ኃላፊ አቶ አዲሱ አረጋ በፌስቡክ ገጻቸው ፕሬዚዳንቱን ያገቱት በአካባቢው በአካባቢው በጦር መሳሪያ እንታገላለን የሚሉ ሀይሎች ናቸው ብለዋል። የኦነግ ህዝብ ግንኙነት ኃላፊ አቶ ቶሌራ አደባ በበኩላቸው ኦነግ ስለ ጉዳዩ የሚያውቀው ነገር የለም ብለዋል። ዩኒቨርሲቲ ተማሪዎች ፕሬዚዳንቱ በማህበራዊ ድረገጽ የዩኒቨርሲቲ ተማሪዎች ፕሬዚዳንቱ የዩኒቨርሲቲ ተማሪዎች ፕሬዚዳንቱ እንደታገቱ ያወቁት ከማህበራዊ ሚዲያ መሆኑን ገልጸዋል። ተማሪዎቹ ፕሬዚዳንቱ በሰላም እንዲለቀቁም ጥሪ አድርገዋል። በደምቢዶሎ ከተማ የሀገር ሽማግሌ የሆኑት አቶ ብርሃኑ ለገፈ በበኩላቸው ፕሬዚዳንቱ ለአካባቢው አሳቢ በመሆናቸው በሰላም መለቀቅ አለባቸው በሰላም መለቀቅ አለባቸው ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ ለአኩረን ለዘገባ ሆን እናመሰግናለን። አድማጮች እንግዲህ ዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪ ማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ደህና ደሩ። Kun raadiyoo sagalee Ameerikaati. Raadiyoon sagalee Ameerikaa wixataa qabeenyaa.